የአሜሪካ ድምፅ ሬዲዮ የኢንዶኔዥያ አገልግሎት ዘጋቢ ክሪቲካ ቫራንጋ በቅርቡ ወደ ዋና ከተማይቱ ጃካርታ ለመስክ ስራ ተጉዛ በነበረ ጊዜ በዚያ ድንገት ኢትዮጵያውያን ስደተኞችን አገኘች፣ አነጋገረቻቸው፣ ታሪካቸውንም ጻፈች። የዘገባዋንም ርዕስ የምስራቅ አፍሪካ ስደተኞች ጃካርታን ላልተወሰነ ጊዜ ቤታቸው አደረጉ ስትል ሰየመች። ሰለሞን አባተና ትዝታ በላቸው ያቀርቡታል። ኦሮሞዊቱ ኢትዮጵያዊት ራና ሀያ አራት አመቷ ነው ስትል ጀመረች፣ የቪኦኤዋ ዘጋቢ ክሪቲካ የጃካርታ ዘገባዋን። ራና ስደተኛ ነች፣ የስደተኛ ሦስተኛ ትውልድ ቤተሰብ። ስትሰደድ ደግሞ ኢንዶኔዥያ ሁለተኛ ሀገር መሆኗ ነው። እግሮቿ የኢትዮጵያን ምድር በዚህ ለጋ ዕድሜዋ ለቀው ከተሰናበቱ የፖለቲካ ተቃዋሚና በስደት ላይ ከነበሩ አባቷ የተወለደችው ሳዑዲ አረቢያ ውስጥ ነው። ሳዑዲ አረቢያ የፖለቲካ ጥገኝነት ባለመስጠቷ ምክንያት ራና ሀገር የለሽ ሆነች። ይሁን እንጂ በ አስራ ስድስት ዓመት ዕድሜዋ ከሳዑዲ አረቢያ በኃይል ተባራ እንድትወጣ ተደረገና ወደ ኢትዮጵያ ለመሄድ ተገደደች። እዚያም የመጀመሪያ ዲግሪዋን እስክትይዝ ተማረች። የዛሬ ሁለት ዓመት አካባቢ ኦሮሚያ ውስጥ ተቃውሞ ሲቀሰቀስ የመንግሥቱ ኃይሎች ይወስዷቸው በነበሩ የብተናና የኃይል እርምጃዎች ምክንያት ደግሞ እንደገና ለስደት ተዳረገች። ጅቡቲ ራና ጅቡቲ ላይ ያሳለፈችው ጊዜ አጭርም ቢሆን ችግርና መከራ የበዛበት ነበር። ጥገኝነትና ከለላ ጠያቂ ኦሮሞዎች በመንግስቱ ኃይሎች እየተከበቡና እየተያዙ ከሀገር ይባረሩ ወደ ኢትዮጵያም እንዲመለሱ ይደረጉ ነበር። ራና ታሪኳን ለክሪቲካ ቫናጉር ማጫወቷን ቀጠለች። በመሀል ታዲያ አንድ ሰውን ከሀገር ሀገር በማሻገር አድራጎት ላይ ተሰማርቶ የነበረ ግለሰብ እርሷን እናቷንና ወንድሟን በአይሮፕላን አሳፍሮ ወደ ኢንዶኔዥያ ላካቸው። እጅግ ሩቋ የኢንዶኔዥያ አገር። በዚያ እነ ራና ማንንም የማያውቁ የአገሬውን ቋንቋ የማይናገሩ ፍጹም ባይተዋር ናቸው። አንድ ዓመት ኖሩና የስደተኛ ዕውቅና ተሰጣቸው። የከተማና አካባቢዋ ባቡር መስመርና ጣቢያ ባለበት በደቡብ ጃካርታ ፓሳር ሚንጉ ባሩ ሰፈር ሕይወታቸውን አሳርፈው መሠረቱ። ይህ ፓሳር ሚንጉባሩ ሰፈር ባለፉት ሦስት ዓመታት ውስጥ የስደተኞችና የፍልሰተኞች መንደር የመሆኑ ነገር ከዕለት ዕለት በፈጣን ሁኔታ እየበረታ መጥቷል። አንዳንዶች በልቦና ቢስና ግዴለሽ አሸጋጋሪዎች እንደ ፍጥርጥራቸው ይሁኑ እየተባሉ እንዲህ እንደነራና ይጣሉና እዚያ ይገኛሉ። ሌሎች ደግሞ ወደ አውስትራሊያ እንዘልቃለን በሚል ተስፋ ለመሸጋገር ወደ ኢንዶኔዥያ ገብተው አውስትራሊያ የዛሬ ሦስት ዓመት የባሕር በሮቿን ሁሉ ለፍልሰተኞችና ስደተኞች በዘጋች ጊዜ እዚያው ዋለው የቀሩ ናቸው። ማለቂያ የሌላቸውና መፍቻ መላ ያጡ የሚመስሉት የአፍሪቃ ግጭቶችና ኦሮሞን የመሳሰሉ የተጨቆኑ ቡድኖችን በሚመለከት ዓለም አቀፉ ማህበረሰብ ያለው እውቀት እጅግ ዝቅተኛ በመሆኑ ሳቢያ የምስራቅ አፍሪካ ስደተኞች ተረጋግተው እንዲሰፍሩ መጠበቅ ያለባቸው ጊዜ እጅግ የተራዘመ ነው ያውም እንዲሰፍሩ ከተደረጉ ጃካርታ የሚገኙ ነጻ የስደት ጉዳዮች ጠበቃ ትሪስ ካመሩን ናቸው ይህን የሚሉት ካመሩን ለክሪቲካ ቫራጉር በሰጡት መረጃ መሰረት አሁን በፓሳር ሚንጉባሩ መንደር ወደ ሁለት መቶ የሚሆኑ ምንጫቸው ምስራቅ አፍሪቃ የሆነ ቤተሰቦች ይገኛሉ። ራና ደግሞ አካባቢውን የወደደችው ይመስላል። ሰላም ነው ትላለች። ባይተዋርነት እንዲሰማ አያደርጉም። ምናልባት እዚህ ስደተኞችን ለረጅም ጊዜ ሲያስተናግዱ ስለቆዩ ሊሆን ይችላል። በሰፈራቸው አንድ የአረብ ሱቅ አለ። ሳዑዲ አረቢያ በነበሩ ጊዜ ያወቁት እንዲያውም ለራና ስትወለድ ጀምሮ የምታውቀው ነው። አረብኛው እውቀት አላቸውና ተስማምቷቸዋል። ራና ወትሮም ሙስልም ብትሆንም ራሷን በሻሽ መሸፈን የጀመረችው ጃካርታ ከገባች በኋላ ነው። የአካባቢዋ ሰው ሂጃብ ይለብሳልና ለጎረቤቶቿ ያላትን አክብሮት ማሳየት ስለፈለገች በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከተመዘገቡ ጃካርታ ውስጥ ካሉ 14093 ስደተኞችና ጥገኝነት ጠያቂዎች 16 ከመቶ የሚሆኑት ከምስራቅ አፍሪካ ሀገሮች የተነሱ መሆናቸውን ዩኤንኤችሲአር የጃካርታ ቢሮ ቃል አቀባይ ሚትራ ሳሊማ ሱሪያኖ ለክሪቲካ ነግረዋታል። ብዙዎች ከሶማሊያ ከኢትዮጵያ፣ ከሱዳን የወጡ ናቸው። የተወሰኑ ደግሞ የኤርትራ፣ የኡጋንዳና የሞዛምቢክ ሰዎች ናቸው። ዛሬ ራና አስተርጓሚ ሆና በበጎ ፈቃድ ትሰራለች። ሥራው በጣም ነው የሚበዛባት። አንደበተ ብዙ ነች። ኦሮምኛ፣ አረብኛ፣ አማርኛ፣ እንግሊዝኛ አጥርታ ትናገራለች። አሁን ደግሞ የሀገሬውን በሐሳ ኢንዶኔዥያ ለምዳለች። በማኅበረሰቧ ውስጥ ጥገኝነት ጠያቂዎችን ትረዳለች። ለቃለ መጠይቆቻቸው ታዘጋጃቸዋለች። የራና አያት የኦሮሞ ነጻነት ግንባር አባል የነበሩና ቀድመው ከኢትዮጵያ ለመሰደድ ከተገደዱ ሰዎች አንዱ እንደነበሩ ራና ለክሪቲካ አጫውታታለች። ምንም እንኳ ራና ወደ ወላጆቿ ሀገር የተመለሰችው እጅግ ለጋ በሆነ የታዳጊ ወጣትነት እድሜዋ ቢሆንም በቤተሰቧ ውስጥ የቆየውን የተቃውሞ መንፈስ ለመውረስና ለመቀላቀል ጊዜ አልፈጀባትም። ጠንካራ ተማሪና ተሟጋች እንደነበረች የህብረተሰብ ጤና ባለሙያ መሆኗንና በሕክምና በህክምና ትምህርት ቤት የመጀመሪያ አመት ላይ ሆና ወደ ኢንዶኔዥያ መሰደዷን ተናግራለች። ስለ ህዝባችን ሳስብ ውስጤ በጣም ያዝናል። እዚያ በቆየውበት ጥቂት ጊዜ እንኳን ነገሮች ትክክል አለመሆናቸውን ለመረዳት ችያለሁ ብላለች። ራና ተማሪ ሳለች በተቃውሞው ወቅት ተይዛ አንድ ሌሊት እስር ቤት ማደሯንና ያቺ ሌሊት የአንድ ዓመት ያህል ረዝማ እንደታየቻት ነው ራና የምታስታውሰው። ታናሽ ወንድሜ ግን በባሰ ሁኔታ ተሰቃይቷል። ከአገር ከመውጣታችን በፊት የደረሰበት ጠፍቶ የነበረበት ጊዜም ነበር። ለወጣት ኦሮሞ የመብቶች ተሟጋቾች እንዲያ ዐይነቱ ሁኔታ የተለመደ ነው ትላለች። ታናሽ ወንድሟ ከኢትዮጵያ ሲወጣ የአሥረኛ ክፍል ተማሪ እንደነበረና የኢንዶኔዥያ ሕግ ለስደተኞች ስለሚከለክል አሁን ያለ ትምህርት ያለ ሥራም በመቀመጡ ምክንያት የመከፋትና የመደበር ስሜት እያደረበት መሆኑን እናቷም የስኳር ህመምተኛ በመሆናቸው ብዙውን ጊዜያቸውን ወደ ሆስፒታሎች በመመላለስ እንደሚያጠፉ ራና ገልጻለች የሚኖሩት በጊዜያዊ ተቀላሽ መጠለያ ውስጥ ቢሆንም ራና እዚያው እንጀራ ትጋግራለች የስሜት መረበሽና ጭንቀት እንቅልፍ ማጣት የቤተሰቧና የማህበረሰቧ ኃላፊነት፣ በሀገሯ ውስጥ ያለው ሁኔታ፣ ሀሳብና ስጋት ለራና ህይወት የበዛውን ሸክም የሚያከብዱባት የስደቷ ፈተናዎች ናቸው። ራናና ቤተሰቧ እንግዲህ ኢንዶኔዥያ ውስጥ የሚኖሩት እስከ መቼ እንደሆነ አያውቁም። ኢትዮጵያ ውስጥ ስለ መብት መታገላቸው ግን አይቆቻትም። ሰዎች እፊቴ ሲሞቱ እያየሁ አንዳች ነገር ማድረግ አልችልም ነበር አለች ራና በምሬት። ክሪቲካ ባራ ጉርም ዘገባዋን በዚሁ ቋጨች።